ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በምሽቱ ዝግጅት በሰውና በንብረት ላይ ጉዳት ያደረሰው የደብረ ማርቆሱን ሁከትና የክልሉ መንግስት፣ ወጣቶች እራሳቸው ከጥፋት እንዲቆጥቡ መክሮ ጸጥታ የማደፍረስ ጥረቶች እንደሚታዩ አስታውቋል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሀመድ ኡመር በቅጽል ስማቸው አብዲ ኢሌ የኢትዮጵያ ደህንነት ኃላፊዎች በክልል አሰራሮች ላይ የነበሯቸው ያሏቸውን ጣልቃ ገብነቶች አብራርተዋል። እንደ ብሔረሰብም አይደለም እንደ ድርጅትም አይደለም፣ እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ ዓላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ሲትቶች አለ። ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት የክልሉ ፕሬዝዳንት ከሀገር ውስጥ መገናኛ ብዙኃን ጋር ያደረጉት ቃለ ምልልስ ነው። ከጀርባ ያለው ሙዚቃ አስቀድመው በቃለምልልስ ውስጥ የገባ ነው። ከክልሉ ፕሬዝዳንት ይደርስብናል ባሏቸው ጫናዎች ወደ አዲስ አበባ ተፈናቅለው እንደሚኖሩ የገለጹ ወጣቶች ወኪል ነኝ ያለው ኡስማን መሬ የክልሉ ፕሬዝዳንት ንግግር ውሃ አያነሳም ይላል። የሚታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ህዝብቡ የተፈናቀሉ አዲስ አበባ ላይ ያሉትን ሸማግሎች መሁር ሸማግሎች፣ የሀገር ሸማግሎች አሉ። አሁን የታሰሩታሉ የወንጀል ወጣት እየላከ እየረበሸ የመደበኛ ያልሆነው የኢትዮጵያ የውጭ ምንዛሬ ገበያ ወይም ጥቁር ገበያ አሽቆልቁሏል። ለምን? የባለሙያ ማብራሪያ ይዘናል። በመደበኛ በምንለው ገበያ ውስጥ የተስተዋለ ይሄ ነው የሚባል ከፍተኛ የምንዛሬ ለውጥን በጥቁር ገበያ ውስጥ ሊያስከስት የሚችል የፖሊሲ እርምጃ የለም። እሱ አልሆነም ማለት ደግሞ እንግዲህ አሁን ያየነውን የምንዛሬ ለውጥ ያመጣው በጥቁር ገበያ ውስጥ ያሉት ተሳታፊዎች ስለኢኮኖሚው ኢኮኖሚው ና ስለ እጪው የአጠቃላይ የሀገሪቱ የምንዛሬ ሁኔታ ያላቸውም መላምት ነው። ከአለም አቀፍ ትንተናዎች ደግሞ የህንድ መዲና ኒው ዴሊ ለሴቶች ደህንነት አስጊ ከሆኑ ከተሞች ቁንጮ ሆናለች። ብልኩል ገለ ሰ በፍጹም የተሳሳተ የጥናት አካሄድ ነው። ከህንድ አንድ መቶ አንድ ሴቶች ብቻ ናቸው ለአማካሪነት የተቀመጡት። ከነዚህ ውስጥ ሀምሳዎቹ ብቻ ናቸው በሀገር ውስጥ ያሉት። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እና ስቀድም መቀመጫውን በኤርትራ ያደረገውና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንዱ አንጃ በተለያዩ የኦሮሚያ አካባቢዎች ሲደረግ የነበረውን የትጥቅ ትግል በጊዜያዊነት ማቆሙን ዛሬ አስታወቀ። የድርጅቱ ስራ አስፈጻሚ አባልና ቃል አቀባይ አቶ ቶሌራ ዳባ ስለ ሁኔታው ለአሜሪካ ድምፅ ሲናገሩ ድርጅቱ ከጠቅላይ ሚኒስትር አብይ አህመድ ጋር የተጀመረውን የሰላም ውይይት ለማሳካት ጊዜያዊ የተኩስ አቁም ማወጁን አረጋግጠዋል። አያይዘውም ጥቅስ የኦሮሞ ሕዝብ ጥያቄ በሰላማዊ መንገድ የሚፈታ ከሆነ የግዴታ የትጥቅ ትግል ማካሄድ አያስፈልገንም ብለዋል። በሌላ በኩል የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ሰሞኑን በኦሮሚያ ምክር ቤት ስብሰባ ላይ በምዕራብ ኦሮሚያ የነበረውን የጸጥታ ማጣት ሁኔታ አስመልክተው መንግስት ለሁሉም አካላት የሰላም ጥሪ ባደረገበት ሰዓት ለኦሮሞ ሕዝብ ነጻነት ጠመንጃ ያነሳ ቡድን ከፍተኛ ጉዳት ማድረሱንና በህዝብና መንግስት ኃላፊዎችም መደረጉ አሳማኝ እንዳልሆነ አብራርተዋል። በምዕራብ ኦሮሚያ ውስጥ ሰሞኑን በተፈጸመው ግድያና ሁከት ውስጥ በፍጹም እጃችን የለበትም ብለዋል። በደብረ ማርቆሱ ግጭት በሁለት ሰዎች ላይ ጉዳት መድረሱን፣ በሶስት ሆቴሎች፣ በሁለት የፋይናንስ ተቋማት፣ በአንድ የግል ቤትና አስር ተሽከርካሪዎች ላይ ጉዳት መድረሱን የክልሉ መንግስት አስታወቀ። በትላንትናው ዕለት የብአዴን ኢህአዴግ ነባር ታጋይ አቶ በረከት ስምኦን በከተማው አንድ ሆቴል አርፈዋል መባሉ ያስቆጣቸው ወጣቶች ወደ ሆቴሉ በመሄድ አስወጧቸው አሊያም ገብተን እንፈትሻለን በሚል ግጭት መነሳቱን ነዋሪዎችን ጠቅሰን መዘገባችን ይታወሳል። የአማራ ክልል መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ግጭቱን በተመለከተ በፌስቡክ ገጻቸው ላይ ዛሬ ባሰፈሩት መልእክት ወጣቶች ራሳቸውን ከጥፋት እንዲቆጥቡ ጥሪ አድርገዋል። አያይዘውም በተለያዩ አካባቢዎች ተመሳሳይ ግጭቶች እንዳይስፋፉ የማድረግ ዘመቻ መኖሩን ጠቁመው የአማራ ክልል ህዝብ ለውጡን ከእጁ ለማስወጣት የሚደረገውን ጥረት በንቃት ሊመክት ይገባል ሲሉ አሳስበዋል። በሌላ በኩል የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸው በክልሉ ምክር ቤት ስብሰባ ማጠናቀቂያ ሪፖርታቸው በአሁኑ ወቅት በአማራ ክልል ሰላም እንዲናጋ ህወሀት ምክንያት ሊሆን አይችልም ያሉት ርዕሰ መስተዳደሩ ህወሀት መወቀስም መሞገስም ካለበት በክልሉ ነው ብለዋል። በስተ መጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያ አቻቸው ቭላድሚር ፑቲን ጠላቴም ወዳጅም አይደሉም ብለዋል። በመጪው ሰኞ ሄልሲንኪ ተገናኝተው እንደሚነጋገሩ ይታወቃል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ ጋቢና የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማ ግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር የኢትዮጵያ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር በቅጽል ስማቸው አብዲ ኢሌ የኢትዮጵያ ደህንነት ኃላፊዎች በክልሎች አሰራሮች ላይ ነበሯቸው ያሏቸውን ጣልቃ ገብነቶች አብራሩ። በክልሉ መንግስት ለተፈጸሙ ስህተቶች ኃላፊነት በመውሰድም ይቅርታ ጠይቀዋል። ጥቅስ በክልሉ እየደረሰ ያለውን ግፍና በደል ሸሽተን በአዲስ አበባ ተጠልለናል ያሉ ወጣቶች በበኩላቸው ፕሬዚዳንቱ ራሳቸውን ከተጠያቂነት ለማሸሽ የፈጠሩት እንደሆነ ገልጸው በክልሉ ለተፈጸሙትና እየተፈጸሙ ላሉት ዘግናኝና የግፍ በደሎች እሳቸውም ተጠያቂ ናቸው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። የምንሰማው ድምፅ ከጀርባው ሙዚቃ ያለው ነው። አስቀድሞ የአገር ውስጥ መገናኛ ብዙሃን ጋር ሲነጋገሩ የገባ በመሆኑ ለጥራቱ ይቅርታን እንጠይቃለን። በተለያዩ የሀገር ውስጥ የመብት አራማጆች ና በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ጭምር በሶማሌ ክልል ውስጥ ለሚፈጸመው የመብት ጥሰት ከፍተኛ ወቀሳ የሚቀርብባቸው አብዲ ኢሌ በሚለው የቅጽል ስም የሚታወቁት የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ና ሰፋ ያለ የቪዲዮ ማብራሪያ በህገ መንግስቱ የተቀመጠው የክልል መንግስት አወቃቀር አስተዳደርና፣ የጸጥታ ጥበቃና የ ህዝብ ንታ የመምራት መስፈርቶችን ይጻረራሉ ያሏቸውን የተለያዩ ጣልቃ ገብነቶችን ተናግረዋል። በኢህአዴግ በኩል እገዛ እንደተደረገላቸው ጠቁመው በግለሰብ ግን ጫና ነበረብኝ ብለዋል። እንደ ብሔረሰብም አይደለም እንደ ድርጅት አይደለም እንደ ግል ከኢህአዴግ አቅጣጫ ውጪ ከኢህአዴግ ዓላማዎቹና እሴቶቹ ውጪ በግለሰብ ደረጃ ሲሰራ የነበረ ስህተቶች አሉ ጣልቃ ገብነት ሲሰራ የነበረ ነገር አለ። ጣልቃ መግባት፣ ለምሳሌ ባለፈው የኢንሳ ቢሮ ጎብኝቻለሁ፣ ሄጃ አለው። ኢንሳ ቢሮ፣ ኢንሳ ቢሮ፣ የደህንነት ቢሮ። ማንም ኢትዮጵያ ሰው ይፈራል እንጂ ወደ ሱም አይሸናል። ቢሮም አይታወቅ፣ ቢሮም የት እንዳለ አይታወቅ። እኔ ግን ባለፈው ሄጃ አለው። አሁን ሰላም፣ ለህዝብ የሚያገለግል ቢሮ ስለሆነ ህዝብን የሚያስፈራራ ቢሮ ሳይሆን ለህዝብ የሚጠቅም ቢሮ በመሆኑ ገብቻለሁ። አስር ዓመቴ ነው የገባሁት። ያን አንድ ክልል እርስ በርስ መስተዳድር ሆኜ ምግባት ቀርቶ ብዙ ችግሮች እንደነበረ ብዙ ነገር አይተባለ። የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሁሉም አገር ሄጃለሁ። አውሮፓም፣ አሜሪካም ኤሺያም፣ እንደዚ አይነት ቢሮ ታይቶ አይታወቅም። የሌለ ቢሮ ነው የሰራው ግን እሱ ለሰው ሙስና ስለ ሙስና ሲናገር ሲለከፍ ነው የነበረው ማለት ነው። የሶማሌ ክልል ፕሬዚዳንት አብዲ መሐመድ ይቀርቡባቸው ከነበሩት ወቀሳዎች አንዱ የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል ጥቃት መክፈቱን ብዙ ሰዎች መገደላቸውን ነው። በተጨማሪም ከአንድ ሚሊዮን በላይ የኦሮሚያ ተወላጆች ከክልሉ መፈናቀላቸውም ሲዘገብ ቆይቷል። በሁለቱ ክልሎች በተፈጠረው ግጭት ምክንያትም የሶማሌ ክልል ተወላጆች ሕይወታቸው መጥፋቱ ተዘግቧል። ባለፉት ወራት በአጠቃላይ በሶማሌ ክልል ውስጥ አለመረጋጋት መኖሩ ሲዘገብ ቆይቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተመረጡም የመጀመሪያ ጉዟቸውን ያደረጉት ወደ ሶማሌ ክልል ጅጅጋ መሆኑ ይታወሳል። ፕሬዚዳንት አብዲሌ በትናንትናው እለት የቪዲዮ መልእክታቸው በግለሰቦች የነበረባቸው ጫና ካብራሩ በኋላም በክልሉ የተፈጠሩትን ችግሮች እንደሚያስተካክሉ ገልጸው አዲሱን ጠቅላይ ሚኒስትር ዶክተር አብይን አድንቀው እስረኞችን መፍታታቸውንም ተናግረዋል። በአዲሱ ለውጥ ብዙ እቅራችን መሰረት በማረግ እሳቸው ያመጡትን እቅድ እና ፍላጎት ተግባራዊ የማረግ ይቅር እንባባል የሚለው ማለት ነው። ታስሮ የነበሩ እስረኞችን በመሄድ ይቅርታ በማድረግ ለምሳሌ በዛሬ ላይ ቀን አንድም በኦንልፍ ምክንያት የታሰረ ሰው የለም። ሁሉም በዚሁ በይቅርታ እንባባል በዚሁ እንዲደመር እና በፍቅር የሚለው እንዲፈቱ አድርገናል ማለት ነው። ይሄ ለመጀመሪያ ጊዜ ከዚህ በፊት ያልተደረገ ስራ ነው። ሁሉም እንዲለቀቅ ተደርጓል። ዛሬ በእኛ በዚሁ እቅድ ውስጥ ሲሰራ የነበሩ ነው ማለት ተደምሮ ተደምሮ በዚሁ ሶስት ወር እኛም ይሄን ፍቅር ተቀብለን ዛሬ አንድም በኦነል ፍቅር ታሰረ የለም። እዚህ ላይ ደግሞ ባለፈው ከአሸባሪነት ሊስት ፓርላማ የፌደራል ፓርላማ ስላወጡት እነሱም ኦነነፍ የምናስተላልፈው ምልክት በዚህ ተጋራቢ ተጠቅሞ በለሰላማዊ መንገድ እንዲመጡ ምን መልዕክት አስተላልፋለሁ? በሶማሌ ክልል ውስጥ በፕሬዚዳንቱ ምክንያት የሚደርሰውን ግፍና ጫና ሸሽተን የእኛም ክልል እንደ ሌላው የኢትዮጵያ ክፍል በዶክተር አብይ የተጀመረው የለውጥ አካል እንድንሆን ለመጠየቅ አዲስ አበባ የተሰባሰብን ሶስት መቶ ወጣቶች ወኪል ነኝ ያለ ወጣቱ ኡስማን መሬ በስልክ እንደነገረን ፕሬዚዳንቱ እራሳቸውን ከተጠያቂነት ለማሸሽ ያደረጉት ንግግር ነው ካለ በኋላ እርሳቸውም ተጠያቂ ናቸው ብሏል። መታረም ሳይሆን ምክንያት ይዞ ነው እንጂ ምንም የሚታረም ነገር አይመስለኝም። ህዝቡ የተፈናቀሉ አዲስ አበባ ላይ ያሉትን ሸማግሎች መሆር ሸማግሎች የሀገር ሸማግሎች አሉ። አሁን የታሰሩት አሉ። የወንጀል ወጣት እየላከ እየረበሸ፣ ስለዚህ አሁን እነሱ አሁን ትናንትና ስለ አሁን እኛ ድሮም ሶማሌና ኦሮሞ የሚያጋጨው ሰውዬ እንደነበረ ነገር ግን ለህብረተሰቡ የሚያደርገው ነገር ግን አይመስለኝም የለም ነው ብለው። ሌላው አቶ ጃፋር መሀመድ የተባሉ አስተያየት ሰጪ በበኩላቸው በሶማሌ ክልል ዛሬም ድረስ ጫና እየተደረገ ነው ብለዋል። ሶማሌ ህዝብ መላው የደረገ ጭቃናና ህገወጥ ያደረገ እን- ጥበታ ነው ያለ ነው አሁን ለምሳሌ ትናንትና ሁሉም ነገር አርም አለው አስተካክላለሁ ያለ ዛሬ ትናንትና እዛ ፓርላማ የሶማሌ ክልል ፓርላማ ውስጥ የነበረ አንድ ሰውዬ አቢ አብዱላህ መሀመድ የተባለ ወርቀት አስተላልፎ የክልል አምስት ያለው ችግር ከአቢ መሐሙድ በላይ የለም ብሎ ለአፈ ጉባኤ አቀርቧል። ካቀረበ በኋላ ደግሞ ሰውዬው ዛሬ ከፓርላማ ለማስወገድ ፈጽሟል። ያ ደግሞ የአቢ ችግር ያመሳሰው ሁሉ ወይም አቢ ችግር አለበት ያለ ሰው ሁሉም ጉዳት እንዳስደርሰው የሱ ውሳኔ ነው። ስለዚህ ምንም አካፈል የሚችል ሰው ደግሞ አይደለም ያም ደግሞ ሀሳቡ ውስጥ የለም። ዝም ብሎ ነው እንጂ ህዝቡን በጣም አስቸግሯል። አስቸግሯል። ወጣቱ ኦስማን እስረኛም መፍታት በተመለከተም ሲናገር እስረኛ የተፈታው ጥቂት ናቸው። ግን ውስጡ ላይ ፌዴራል መንግስት ምን ነው ውስጡ ላይ ገብቶ ገና እዛ ላይ የታፈሉ ልጅ ሰዎች ስላሉ ሌላ አሁን ከጅጅጋ የተፈቱ ሳይሆን በጎዴ አለ፣ በፊቅ አለ፣ በሽሚለ ዞና በስጅስ ዞኑ ስላለ ራሱ እስር ቤት አለ። የመንግስት የሚያቆዝ ሰውን የራሱን እስር ቤት አለ። ስለዚህ መታየት አለበት፣ እነሱ መለቀቅ አለበት። በሌላ በኩል በሶማሌ ክልል ሰዎች በዘፈቀደ እየታሰሩ እጅግ አሰቃቂ ተግባር ይፈጸምባቸዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትሶች በቅርቡ ባወጣው ሪፖርት ማስታወቁ ይታወሳል። የዓለም አቀፉ የመብት ድርጅት የአፍሪካ ቀንድ አጥኒ ፌሊክስ ሆርን ለዝግጅት ክፍላችን ሁኔታውን ማብራራታቸውም ይታወሳል። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ሕግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሌ ድረስ ተጠያቂ ናቸው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቱ በዚህ ሪፖርቱ ዶክተር አብይ አህመድ በሶማሌ ክልል የሚፈጸመውን የመብት ጥሰት ለማስቆም እርምጃ መውሰድ እንደሚገባ መጠየቁ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gabina gabina gabina waxaad dhegaysanaysaan gabina v o a gabinaaaaina በመከታተላቸው የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ መደበኛ ባልሆነው የውጭ ምንዛሬ ገበያ ባለፉት ጥቂት ቀናት ውስጥ በፍጥነት የዶላር ምንዛሬ መቀነሱን የገበያው ተዋናዮችና የምጣኔ ሀብት ተንታኞች በመግለጽ ላይ ናቸው። በባንክ 27 ብር ከ30 ሳንቲም የሚመነዘረው የአሜሪካ ዶላር ከከረመበት የ ብር የገበያ ጭማሬ ወደ ግማሽ በሚሆን ሲቀንስ ተስተውሏል ለመሆኑ ለዚህ ፈጣን የምንዛሬ ውድቀት ምክንያቶች ምንድን ናቸው ማስጌር ያነጋገረው የምጣኔ ሀብት ተንታኝ ጌታቸው ተክለማርያም በመደበኛ ገበያው ምን አይነት የፖሊሲ ለውጥ ሳይታይ መደበኛ ያልሆነው ጥቁር ገበያ ውስጥ የታየው ለውጥ ከገበያ መላምቶች ጋር የተያያዘ ነው ይላል ወደ ዝርዝሩ እንለፍ በመደበኛ በምንለው ገበያ ውስጥ የተስተዋለ ይሄ ነው የሚባል ከፍተኛ የምንዛሬ ለውጥን በጥቁር ገበያ ውስጥ ሊያስከስት የሚችል የፖሊሲ እርምጃ የለም። እሱ አልሆነም ማለት ደግሞ እንግዲህ አሁን ያየነውን የምንዛሬ ለውጥ ያመጣው በጥቁር ገበያ ውስጥ ያሉት ተሳታፊዎች ስለ ኢኮኖሚውና ስለ መጪው የአጠቃላይ የሀገሪቱ የምንዛሬ ሁኔታ ያላቸውም መላምት ነው። ይህንን የምንዛሬ ለውጥ ያመጣው ማለት ይቻላል እነዚህ ላምቶች በአንድ በኩል ከመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ከተነገሩ ንግግሮች የሚወሰዱ ናቸው። ሌላው ደግሞ መደበኛ ያልሆነው የጥቁር ገበያ የሚንቀሳቀሰው በዋናነት እስፔሻሊ ከጥቂት አመታት ወዲህ ሀገር ውስጥ ሰዎች በብር ይቀያየራሉ ተመሳሳይ መጠን ያለው የቀኑን የምንዛሬ ነ ጠን ግምት ውስጥ ባስገባ ሁኔታ አስመጪዎችና ተጓዦች በውጭ ወኪሎቻቸው ገንዘብ ይቀበላሉ። ይሄ የሐዋላ ምንም መደበኛ ያልሆነ መንግስት እንደ ህገ ወጥ የሚቆጠር የሐዋላ ግንኙነት የምንዛሬ መጠኑም የመወሰን ኃይሉ እየጨመረ መጥቷል እና እነዚህ ተዋናዮች እንግዲህ በኢኮኖሚ ውስጥ ስለሚኖሩ ያል የምንዛሬ ሁኔታ ያላቸው እላምት ይመስለኛል የምንዛሬ ለውጡን ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮችም በተለያዩ መድረኮችም ያደረጉት ንግግር አለ። የውጭ ምንዛሬን በተመለከተ እንደዚሁም ደግሞ መደበኛ ያልሆነውን ገበያ በተመለከተ እስኪ እሳቸው ካሉት እንስማ። ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቱ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር ሰላሳ ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር ሰላሳ ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት ነው። በመድኃኒት ምክንያት፣ በአምቡላንስ ምክንያት የሚሞቱ የሚወልዱ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት፣ ለምሳሌ አቅሎ ለማየት ሃይስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በዓመት አብዙት። በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መመለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ነው፣ በውጭ ምንዛሬ ዙሪያ እንደዚሁም ደግሞ በሀገሪቱ ያለው መደበኛ ያልሆነ ገበያውን በተመለከተ። ጌታቸው ተክለማርያም፣ እዚህ ላይ ጠቅላይ ሚኒስትሩ በቅርቡ ወደ ውጭ ሀገር ይጓዛሉ። በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር ግንኙነት ለማሻሻል እየጣሩ ነው። ይሄ ምናልባት ከውጭ ምንዛሬው በመደበኛ ያልሆነ የውጭ ምንዛሬ መውደቅ ጋር በተያያዘ እንደዚሁ ምክንያታዊ የሆነ መላምት ሊሆን ይችላል። እንዴት ትመለከተዋለህ? ራሱ የሆነ አዎንታዊ ተጽዕኖ ነው ለኢኮኖሚው። በመደብ መደበኛ ባልሆነው የውጭ ምንዛሬ ዛሪ ገበያ ላይ ደግሞ አሉታዊ የሆነ ተጽዕኖ ወይም ደግሞ አለ እቅርብ ቀናት ውስጥ እያየ ነው ላለው የምንዛሬ ቅናሽ የራሱ የሆነ አስተዋጽኦ አለው። ምን ሲባል በውጭ የሚኖሩ ኢትዮጵያውያን አብዛኛውን እዳገር ውስጥ የሚልኩትን ገንዘብ የሚልኩት መደበኛ ባልሆነ አልሆነ የቅይር መንገድ ነው እንግዲህ ጠቅላይ ሚኒስትሩ እንዳሉት የኢትዮጵያን ኢኮኖሚ መደገፍ ካለባቸው በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ የሚልኩትን ገንዘብ መደበኛ በሆነው የፋይናንስ መንገድ እንዲልኩት፣ ከዛ ውጭም ደግሞ በሚኖሩበት አካባቢ ለመጠቀም ከሚያወጡት ለኮንሳምሽን ከሚያወጡት ነገር ይቆጥበው አገሪቱ ለምታከናውናቸው የተለያዩ ልማቶች የራሳቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ያ ነገር በውጪ በሚኖሩ ኢትዮጵያውያን መልካም የሆነ ተቀባይነት፣ አዎንታዊ የሆነ ተቀባይነት የተቸረው ነገር ነው። እንግዲህ ይሄ ማለት ወደፊት በመደበኛ በሆነው የፋይናንስ ዘርፍ የሚገኘው ረሜተንስ የምንለው የሀገር ውስጥ ገንዘብ ወደ ሀገር ውስጥ የሚገባ የገንዘብ ፍሰት ከፍ ሊል የሚችልበት እድል አለ ከዛ ውጪ በኢንቨስትመንት መልኩ ደግሞ የተለይ በውጭ የሚኖሩ ኢትዮጵያውያን ወደ ሀገራቸው ኢንቨስት የሚያደርጉበት እድል ይፈጠራል የሚል አመለካከት አለ። ያ ማለት እንግዲህ በመደበኛ ባልሆነ ወይም ጥቁር ገበያ በምንለው ምንዛሬ ገበያ ውስጥ ባሉ ተሳታፊዎች ሲነበብ አሁን ያለው የዶላር ምንዛሪ ሊቀንስ የሚችልበት እድል አለ ተብሎ የተነበበ ነው የሚመስለው። ና አዎ ንባብ ነው ያልከው። ምክንያቱም ይሄ በተለይ ሐዋላ በሚሰሩ ሰዎች ያለውን አመለካከት የሚገልጽ ነው እና በዚህ በውጭ ካለው ጋር ግንኙነቱ በሚሻሻል ጊዜ ሐዋላ ኢትዮጵያ ውስጥ ዶላር ይዘው የተቀመጡ ሰዎችም የመደበኛ ያልሆነው የዶላር ዋጋ ይቀንሳል በሚል እሳቤ ያንኑ ወደ ገበያ የመመንዘር እና ፍላ አቅርቦቱን በአጭር ጊዜ ውስጥ የመጨመር ሁኔታ እንዳለ ነው ስትገልጽ የነበረው እውነት ነው። ይሄን ዕላምት በተፈጠረበት ሰዓት በእጃቸው የያዙት ዶላር ዋጋው ስለሚቀንስ በሚል በጥቁር ገበያ ሄደው ኦፍሎድ ማያረግ ወይም ደግሞ ወደ ወደ ገንዘብ ወይም ደግሞ ወደ ተሻለ እንደሚሉት ከረንሲ የመቀየር ቴንደንስ ያለ ነው እና በአጠቃላይ እነዚህ የሀገር ውስጥና የውጭ ነገሮች ተደምረው የምንዛሬው ዋጋ እንዲቀንስ ሲያስቻሉ ነው ብዬ የምገምተው። ለምን በመደበኛ የምንዛሬ ገበያ ውስጥ የተለየ የፖሊሲ እርምጃ ሳይወሰድ የመጣ ነገር ስለሆነ ከነዚህ ዕላምታዊና ይፈጠራሉ ተብለው ከሚታሰቡ የወደፊት ሁኔታዎችን ከማንበብ የመጣ በኢኮኖሚክስ ውስጥ ስፔኩሌቲቭ የምንለው የምንዛሬ ቅናሽ ነው የሚመስለው። በጣም ነው የማመሰግነው። ጌታቸው ተክለማርያም የኢትዮጵያ ብሔራዊ ባንክን ጨምሮ በተለያዩ የገንዘብ ተቋማት እየሰራ እንደዚሁም በጋዜጠኝነት የፎርቹን አዘጋጅ ሆኖ የሰራ ነው። ለሰጠኝ ማብራሪያ አመሰግናለሁ። አመሰግናለሁ። Hãy chiều cho ban Ghiền không, Gõ Để không mà sớm say video hấp dẫn mình si ወሰድ አረገኝ መለስ አረገኝ። ስትተዋወቁ ነበር በሙዚቃ ስራ አብራችሁ ሰርታችኋል። ቫዮሊን ድንገተኛ ጥያቄ የሆነብኝ ይሄ ነው ከቫዮሊን እዚህ ካሴት ላይ መጀመሪያ ካሴቱ ላይ ቫዮሊን አንድ ዘፈን ላይ ተጫውታችሁለት። በጣም ጥሩ ወደ ህንድ ነው የምናልፈው፣ ለዛ ነው ለመሸጋገር ያሰብነው። የቶምሰን ሮይተርስ ተቋም በሰበሰበው መረጃ መሰረት ህንድ በዓለማችን ለሴቶች ደህንነት አስጊ መሆኗ ተገልጿል። ከአፍጋኒስታን ከዲሞክራቲክ ሪፐብሊክ ኮንጎ እና ፓኪስታን ቀጥላ ለሴቶች አስጊ በሚል ቅጽል ስም እንድትቀመጥ ያደረጋት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከተሰበሰበው መረጃ ጋር ተመሳሳይ መረጃ በመሆኑ እንደሆነ ተቋሙ ጨምሮ አስቀምጧል። የመረጃ አሰባሰቡ ላይ የህንድ የመንግስት አካላት ቅሬታቸውን ጨምረዋል። ሩትል ጆሽ ከኒው ዴሊ ያደረሰችንን ዘገባ መስታወት አድርጋው ታቀርበዋለች። ከህንድ ዋና ከተማ ኒው ደልሂ እስከ ትንንሽ የህንድ ከተሞችና መንደሮች በሚሊየን የሚቆጠሩ ሴቶች በአደገኛ ህይወት ውስጥ ይገኛሉ ይላል በቅርቡ የወጣው የቶምሰን ሮይተርስ የበጎ አድራጎት ተቋም ጥናት። በጥናቱ ህንድ ለሴቶች በጣም አደገኛ ሀገር ናት ተብላለች። 548 አጥኞች ያስቀመጡት ጥናት እንከናለው ሲሉ የህንድ የመንግስት አካላት ጥናቱን በመቃወም ላይ ይገኛሉ። ሬካ ሻርማ በህንድ የሴቶች ጉዳይ ላይ ያተኮረ ብሔራዊ ኮሚሽን ሊቀ መንበር ናቸው። በፍጹም የተሳሳተ የጥናት አካሄድ ነው። ከህንድ አንድ መቶ አንድ ሴቶች ብቻ ናቸው ለአማካሪነት የተቀመጡት። ከነዚህ ውስጥ ሀምሳዎቹ ብቻ ናቸው በሀገር ውስጥ ያሉት፣ የተቀሩት ከህንድ ውጭ የሚኖር ናቸው። በስድስት ዋና ዋና ክፍሎች በተከፈለው የመረጃ አሰባሰብ መሰረት ህንድ በሶስቱ ማለትም የፆታ ጥቃት፣ የህገ ወጥ ሰዎች ዝውውር እንዲሁም በባህልና በሃይማኖት ሰበብ የከፋ ድርጊት እንደሚፈጸም ይገልጻል። ኢንዱ አግኒ ሆርቲ በሂንዲ ሴቶችን የሚረዳ ተቋም ስራ አስኪያጅ ናቸው። In the በደቡብ ኤስያ ሀገራት ለወንድ ህጻናት የሚሰጠው ክብር ከፍተኛ ነው። በዚህ ምክንያት በርካታ ተገቢ ያልሆን በደሎች ምናልባትም እስከ መግደል የሚደርሱ ወንጀሎች በሴቶች ላይ ሊፈጸሙ ይችላሉ። ማንጆ ባንዳን የሰው ሀብት ልማት ላይ የሚሰራ የጥናት ማዕከል ውስጥ ተመራማሪ ናቸው። ሴቶችን የሚመለከቱ የተለያዩ መረጃዎች አሉ ቢዘገይም በአሁኑ ጊዜ ለጥንቃቄ የሚረዳ መረጃ ህግና የህግ ጠለላ ተቀምጧል ሴቶች መብታቸውን ለማስከበር ድምፃቸውን በስፋት ማሰማት ጀምረዋል መብትን ማስከበርን በተመለከተ ከፍተኛ ለውጥ አለ ሬካ ሻርማ በህንድ በሴቶች ጉዳይ ላይ ያተኮረ ብሔራዊ ኮሚሽን ሊቀመንበር ናቸው ለሴቶች ስለ ራሳቸው የመናገር ነጻነት የማይሰጡና የመገናኛ ብዙሀኑም ስለሴቶች ሴቶች በነጻነት የማይዘግቡባቸው በርካታ ሀገሮች አሉ። የበርካታ ሀገራት ህግጋት የሴቶችን መብት በእጅጉ የሚጋፉ ናቸው። በቅርቡ በጃሙና ካስሚር ግዛት በዱርዬዎች የመደፈር አደጋ የደረሰባት ህጻን ልጅ ዜና በዓለም መድረሱ ህንድ በጥቅሉ ለሴቶች ምቹ አለመሆኗን ማሳያ እንደ ምሳሌ ሆኖ እንዲጠቀስ አድርጎታል። በህንድ የማህበረሰብ ጉበኞች የጾታ ጥቃት የህንድ መለያ መሆን እንደሌለበት ይናገራሉ። ኢንዱ አግኒሆትሪ በሂንዲ ሴቶችን የሚረዳ ተቋም ስራ አስኪያጅ ናቸው። በአሁኑ ሰዓት አደጉ ከሚባሉ ሀገሮች የመገናኛ ብዙሀን ጾታን የተመለከቱ በርካታ ጥቃቶችን እንሰማለን። ሀሽታግ ሚቱ የሴቶች መብት እንቅስቃሴንም እንደ ምሳሌ መውሰድ እንችላለን። የጾታ ጥቃት በሁሉም ቦታ ተንሰራፍቷል። ውጤቱ በህዝብ ድምፅ ላይ የተመሰረተ እና የማህበራዊ ጉዳይ የጥናት ባለሙያዎችና ተመራማሪዎች አስተያየት ብቻ የታከለበት በአሃዛዊ መረጃዎች ያልተደገፈ እንደሆነ የቶምሰን ሮይተርስ የበጎ አድራጎት ተቋም ገልጿል። በጥናቱ ውጤት ከመቆጣት ይልቅ የሚመለከታቸው የህንድ የመንግስት አካላት ሀገሪቱ የሴቶችን ጥቃት በተመለከተ ስሟ ለምን በተደጋጋሚ እንደሚነሳ ጠለቅ ያለ ጥናት ማድረግ እንደሚገባቸው ጥናቱን የተመለከቱ ገለልተኛ ሰዎች አስተያየታቸው पता नहीं जिंदगी पैसे तो फैलाएं वक्त रहते सोचना वक्त बीता जाए जैसे है እንግዲህ በዲፕሽንዴ ሙዚቃ ነው የምንሰናበታችሁ ዛሬ። አዎ ሙዚቃውን እየሰማሁኝ ነው እኮ። ሄድ ካደ ትዝታዎች መጡብህ የዛሬ ስንት አመት? አዲስ አበባ ፌስቡክ አት የአማሪክ ላይ እስኪ ስለፍለጋችሁ ነገሩን። ፌስቡክ አት የአማሪክ ላይ፣ በትዊተርም ሀሽታግ ጋቢና ቪዮይም በመጠቀም አስተያየቶቻቸውን አድርሱ። ስናስተናግዳቸው ያመሸነው የመስታወት አድራጋውና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረልን ደግሞ ሞክቢል ያበሮ ነው። ሰዓታችን ተጠናቋል። መልካም ምሽት።